በአማራ ክልል ትላንትና ዛሬ ውጥረት መባባሱን በመተማ የሰው ሕይወት መጥፋቱን፣ በርካታ ንብረት መውደሙን፣ በደብረታቦር ማረሚያ ቤት መቃጠሉን፣ በአምባ ጊዮርጊስ እንዲሁ የሰው ሕይወት መጥፋቱ፣ በአጠቃላይ በክልሉ አብዛኞቹ ከተሞች የመከላከያ ሰራዊት መግባቱና የተኩስ ድምፅ ያለማቋረጥ መሰማቱን የፓርቲ ተወካዮችና ስማቸውን መግለጽ ያልፈለጉ ነዋሪዎች ገልጸዋል። የክልሉ መንግስት ሁኔታውን ለማረጋጋት እየሰራ መሆኑን እና የተደራጀ መረጃ በነገው ዕለት እንደሚሰጥም ገልጿል። ጽዮን ግርማ እስከ ማምሻው ድረስ በርካታ ሙከራዎች ስታደርግ ቆይታለች። እስካሁን የተገኘውን መረጃ በማጠናከር የሚከተለውን ይዛ ቀርባለች። በወልቃይት የአማራ ማንነት ጥያቄ በሐምሌ ወር መጀመሪያ በአማራ ክልል የተለያዩ ከተሞች የተጀመረው ተቃውሞ አሁንም መቀጠሉ እየተነገረ ነው። ትናንትናና ና ዛሬም በክልሉ የተለያዩ ከተሞች ውጥረቱ መቀጠሉንና ነዋሪዎች እየገለጹ ነው። የአረና ትግራይ ሉዓላዊነትና ዲሞክራሲ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በመተማ ከተማ በትግራይ ተወላጆች ላይ ደረሰ ያሉትን ችግር ለአሜሪካ ድምጽ ተናግረዋል። ያው መተማ አካባቢ ታጣቂዎች በታጣቂዎች በተጋሩ ተጋሩ ኢትዮጵያውያን ላይ ያነጣጠለ ጥቃት እየደረሰ መሆኑን ከዚያ አካባቢ ተደውሎልናል፣ አነጋግረውኛል። እና ምንድን ነው የሚሉት እነሱ በአካባቢው ወጣቶች፣ የተደራጁ ወጣቶች እና እነሱን ክለላ የሚያደርጉት ታጣቂዎች ሆነው ቤት ለቤት እየዘሩ ንብረተሰቸውን እየዘረፉ እና የተደረሰውን ከነቤት እያቃጠሉ እንዳወደሙባቸው እና የተወሰኑም የተገደዱ እንዳሉ ገልጸውልኛል። ከዛ ሸሽተው ሱዳን እንደገቡ ነው። ግማሾቻች ደግሞ ወደ እንትን ገብቷል፣ በረሃ ላይ ገብቷል። ከከተማው የተለያዩ አቅጣጫዎች በረሃ ላይ የገቡም አሉ፣ ያው ሸሽተው ማለት ነው እና ጥቃቱ ትግራይ ተወላጆች አነጣጥሮ የደረሰ ጥቃት ነው እና ከህጻናትና ሴቶች ያሉባቸው አንድ ሺህ አካባቢ የሚሆኑት ወደ ሱዳን እንደገቡ ገልጸውልኛል። በተጨማሪ ደግሞ አብደራፊ አካባቢ እንደዛ በተመሳሳይ መልኩ ጥቃት የደረስባቸውና ወደ ሁመራ፣ ራውያን አራውያን፣ ማይካድራ ሸሽተው የገባሉ ብዙዎቻቸው እየተዘረፈ እየተደበደቡ፣ እየተገደሉም እንዳሉ በትክክል የተጎዳው ሰው ቁጥር ምን ያህል እንደሆነ ባይታወቅም ስምንት የሚደርሱ ሰዎች መገደላቸውን የገለጹት አቶ አምዶም መተማ አካባቢ የሚኖረው ተወላጅ ወደ አንድ ብሔር ያደላ ጥቃት እያደረሰ ወይም የትግራይን ተወላጆች እያጠቃ ነው ወይ በማለት ማለት ይቻላል ወይ በሚል ላቀረብኩላቸው ጥያቄ ተከታዩ ምላሽ ሰጥተዋል። አይ እንደዛ ማለት አንችልም። ምክንያቱም ሕዝብ እንደ ሕዝብ ያጠቃል ማለት አይቻልም። ግን የተደራጁ ወጣቶች አሉ እነሱም አስከትለው ደግሞ የታጠቀ ኃይል አለ እየፈጸመ ያለው እንጂ ህዝቡ ነዋሪው እንዳለ ለማለት ይከብዳል። አሁን እንደነገረኝ ማንም ሰው ቤተሰብ እንኳን ለመከላከል ሲሞክር ታጣቂዎችን እርምጃ ይወስዳሉ። እና ያለበት አማራጭ ሲዘረፍም ሳበስ ያያዝም ግነት እንትን እንትናገር ነው እና ወጣቶች አሉ ገብተው ንብረት የሚያወጡ ሁሉ ነገር የሚዘርፉት ተሰልፉ እየጨፈሩ ነው ወደ ቤቶቹ የሚሄዱ ህዝቡ ግን አይደለም። አዎ እንደ ህዝብ በነቂስ ወጥቶ አይደለም ጥቃት እየፈጸመ ያለው ለማለት ይቻላል። ምክንያቱም ጎረቤቶቻቸው የሚደብቃቸው የሚመስሉ ናቸው። በሌላ መንገድ ሊጠቁ ሲሉ ከለላ የሚሰጣቸው ደግሞ ጎረቤቶቻቸው ናቸው፣ እና እንዳለ ህዝቡ በህዝቡ ላይ የተነሳ ለማለት ያስቸግራል ግን የሆነ የተደራጀ ኃይል እየመራው እየተጠቃ እንዳለ ግን እርግጥ ነው። ሁኔታውን እየተከታተሉ እንደሚገኙ የተናገሩት የመላው ኢትዮጵያ አንድነት ፓርቲ መኢአድ ዋና ጸሐፊ አቶ አዳነ ጥላሁን የአቶ አምዶምን ጥቆማ አንስቼላቸው ነበር። እስካሁን ባደረጉት ማጣራት በአንድ ብሔር ላይ የተነጣጠረ ጥቃት ስለመኖሩ የሚያውቁት እንደሌለ ገልጸው የተጣራ መረጃ ይዘው በቀጣይ እንደሚሰጡን ቃል ገብተዋል። ዛሬ የደረሰን መረጃ ነው ያሉትንም አብራርተዋል። ደብረ ታቦር ከተማ ላይ አሁን ከሰዓት በኋላ ሰዓት ተኩል አካባቢ ማረሚያ ቤቱ መቃጠሉ ኢንፎርሜሽን አለን እና ከፍተኛ ተኩስም ነበር እና አሁን የሞተ የቆሰለ ከእስረኛው ወይም ደግሞ ከስሉ ስንት እንደሆነ ገና አላረጋገጥንም። ደብረ ታቦር ከተማ ማን ያቃጥለው እሱ አልተረጋገጥም። እንግዲህ እሱ አረጋገጥ ለግብረት ኢንፎርሜሽን እንሰጣቸዋለን። ስንት ሰው ሞተ ምን ሞተ እስረኞች ምን ያ ናቸው ከዚህ ብሉ ምን ተጎዳ የሚለውን በነገ ሁለት እንሰጣቸዋለን። አሁን ከመሸ ስለሆነ ኢንፎርሜሽን ነው የደረሰም ማረሚያ ቤቱ ለመቃጠሉ እና ግን ከፍተኛ ታስ እንደነበረ ግን በጣም በርግጠኝነት እነግርሻለሁ። ወገራ አምባ ጊዮርጊስ የሚባል ቦታ ላይ ፀጉረ ልውጥ ሆኑ ወታደሮች ሀያ ስድስት ወጣቶችን ረሽነዋል የሚል እንትኑ ደርሰውናል መረጃው። አብዛኛው ሕዝቡ መሬታ አካ እየገባ ስለመሆኑም ተነግሯል። ይህም አሁን የመሸ ስለሆነ በነገ ሁለት አጣርተን ብነግራቸው ደስ ይለኛል። ከዚህ ውጭ መተማ ቆጭት እና ሸደና ሸድ የሚባል አካባቢ ላይ ዛሬ ሙሉ ቀን ከፍተኛ የሆነ ተኩስ እንደነበረና በርካታ ሰው እንደሞተ ተነግሮናል። ደማርቅ እንደዚሁ ተኩስ እንደነበር ተነግሮናል። የሸድን የመተማን የአምባጊዮርጊስን እና የደብረ ታቦሩን ሁኔታ በተመለከተ ስንት ሰው እንደሞተ፣ ስንት ሰው እንደቆሰለ አጣርተው እንድነግሩን መረጃ ለሚሰጡን አካላት አሁን መመሪያ አስተላልፈናል። በነግሮ ወቅ በጣም እርግጠኛ የሆኝ የመግ ሻ የተስፋራ መረጃ እንደሚደርሰምና እንደምናስተላልፍላቸው ይህን ቃል እገባለሁኝ። ከዛ ውጭ ደብረ ማርቆስ የስራ ማቆም አድማ እንደቀጠለ ነው። የማርቆስ ዩኒቨርሲቲ በትናንት ነውረት የክረምት ተማሪዎችን ፈተና ሳይፈትን አሰናብቷል። በምን እንዳሰናበተ እንግዲህ አንዳንድ ታዛቢዎች ልትሉት ምናልባት ተማሪዎቹ የክረምት ተማሪዎቹ ከህዝብ አመፅ ጋር እንዳይቀላቀሉ ፈርቶ ነው የሚል የታዛቢዎች አስተያየት አለ። በምን ሳይፈተኑ እንደዘጋ እንግዲህ የሚያውቀው ያው ትምህርት ቤቱን የዘጋው አካል ነው። በዚህ ዛሬ ቻሪም ላይ በዛሬ ውኖት በየቤቱ እየተዞረ አሰሳ ተካሂዶ አምስት ሰው መታሰሩ መረጃው ደርሶኛል። ወልዲያ ላይ ትናንትና ሌሊት ከሀያ ዘጠኝ ጀምሮ እስከ ጳጉሜ ሁለት የሚቆይ የስራ ማቆም አድማ እንዲደረግ ነው የሚል ወረቀት ሙሉ በሙሉ ከተማዋ ላይ ተበትኖ እንዳደረና እዚህ የተነሳ በጣም በርካታ ሰው እንደታሰረ መረጃው ደርሶናል። በዛሬ እውነትም የገጠር ሚሊሻዎችን በቀን ሁለት መቶ ብር ሂሳብ አበል እየከፈሉ ታጣቂዎችን አምጥቶ በከተማው ላይ አስረዋል። ከዚህ ውጪ ከወሎጋሴና ወደ ጋይንት አምስት ወራት መኪና ወታደር ሙሉ አሁን ከሰዓት በኋላ ስለመንቀሳቀሱ ይህም መረጃ ደርሶናል። ከሌላ በኩል የማያዳ አባላትን በየቦታው እያሳደዷቸው ነው። ለምሳሌ የሰሜን ዞን ኃላፊ የነበረውና የማዕከላዊ ስራ አስፈጻሚ ኮሚቴ አባል አቶ ሙሉቀን አይናለም ይኸው ከታሰረ አራተኛ ቀን ነው። የት እንደታሰረ አልታወቀም። ቤተሰቡም እንድጠይቀው አልተፈቀደለትም። ምግብ ስልክም፣ እስካሁን ድረስ አልቀረበለትም። ለደህንነታቸው በመስጋታቸው ስማቸውን መግለጽ ያልፈለጉና በመተማ ከተማ ነዋሪ እንደሆኑ የገለጹ አንድ የትግራይ ተወላጅ ንብረት እየተቃጠለ መሆኑን በስልክ እንደተነገራቸው ገልጸው አሁን ሸሽተው እንደሚገኙና መናገር እንደማይፈልጉ ገልጸውልኛል። በሌላ በኩል ስማቸውን መግለጽ ያልፈለጉ አንድ የመተማ ከተማ ነዋሪ ዛሬ በቦታው እንደነበሩና በመተማ በርካታ ንብረት መቃጠሉን ገልጸው ጥቃቱ የተፈጸመው የትግራይ ተወላጆች ስለሆኑ ሳይሆን የህወሓት ደጋፊዎች በመሆናቸው እንደሆነም ተናግረዋል። ሰዎ መገደል የተጀመረው ግን መከላከያ ልብስ የለበሱ ታጣቂዎች ከገቡ በኋላ እንደሆነ ገልጸው ከፍተኛ ተኩስ እንደነበርና ቁጥሩ ያልታወቀ ሰው በታጣቂዎች መገደሉንም ተናግረዋል። ሌላ አስተያየት ሰጪ በበኩላቸው እስካሁን በመተማ 19 ሰው መገደሉን ለአሜሪካ ድምጽ ገልጸዋል። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ስለ ጉዳዩ ጠይቄያቸው ነበር። ክልሉ ሁኔታውን ለማረጋጋት እየሰራ መሆኑንና የተደራጀ መረጃ በነገ ዕለት እንደሚሰጡን ቃል ገብተዋል።